ኑሯቸውን በዚህ በዩናይትድ ስቴትስ ያደረጉ በብዙ ሺህ የሚቆጠሩ ኢትዮጵያውያንና ትውልደ ኢትዮጵያውያን ከ15 ቀናት ባነሰ ጊዜ ውስጥ አትላንታ ጆርጂያ ላይ ይሰባሰባሉ። ምክንያት በሰሜን አሜሪካ ያቋቋሙት የስፖርትና ባህል ፌዴሬሽን ለ36ኛ ጊዜ ያዘጋጀው ዓመታዊ የስፖርት በዓል በዚያም ለመታደም የዘንድሮው ልዩና የደመቀ ነው ይላል የሕዝብ ግንኙነት ክፍል ኃላፊው አዲሱ አበበም እውን የደመቀ ይልቁንም የተሳካ በዓል ይሆን ይሆን ሲል ይንደረደራል። የዛሬው የኢትዮጵያውያን በአሜሪካ ዝግጅቱ በዘንድሮ ዓመታዊ የስፖርት ፌስቲቫል አከባበር ዙሪያ ያተክሯል። እነው አዎ፣ ጠይቄያለሁ። እውን የዘንድሮው ልዩ ነው። በምንድን ነው ልዩ የሚሆነው? ሁሌ ልዩ ነው፣ ለመጀመሪያ ጊዜ የሚሆን ነው ወዘተረፈ ይባልና ጊዜው ደርሶ በዓሉ በሚካሄድበት ሳምንት እንኳን ልዩ ነገር ሊቀርብ የተለመደውና የታለመው ቃልም የተገባለት ነገር ሳይሳካ ይቀራል። ከሀያ አምስት ዓመታት ልምድ በመነሳት ነው ይሄን የምንለው። ማን ያውቃል ዘንድሮ ልዩ ነገር የተሳካና የተዋጣለት ዝግጅት ሊያጋጥም ይችላል። የምናየው ይሆናል። ድምጻቸውን አጥፍተው የቆዩትም ለዚህ ሳይሆን ይቀራል። ማን ያውቃል። እያዩ ዘነበ ነው እንግዳይ የህዝብ ግንኙነት ክፍሉ ኃላፊ። ምን ላይ ናችሁ? ሜዳው ተጠናቆ ተዘጋጅቷል። ጸጥታው፣ መኪና ማቆሚያው ለእንግዶቹ ምቹ ነው። አትላንታ አዘጋጅ ኮሚቴ ተቋቁሟል። ከባድ ሁኔታ እየተንቀሳቀሱ ነው ያሉት። መክፈቻው ዝግጅት በከተማው ኢትዮጵያዊ በከተማው ነዋሪ ተሳትፎ የሚካሄድ ነው። እንደምታውቀው ሁሉ ሌላ ቦታ እንደሚደረገው በጣም ጠንክረው እየተሯሯጡ እየሰሩ ነው ያሉት። ከዚህ በፊትም ያው በአንዳንድ ሜዳ ፍለጋ ሜዳውም ውድ ሆኖብን ትንሽ ወደ ኋላ ቀርሰናል። ለዚህም ነው እነኚህን ነገሮች ስናካሄድ ነው ብዙ ሚዲያ ላይ ያልወጣ ነው። መጀመሪያ እነኚህን ነገሮች እንጨርስ በማለት ነው። ሜዳውም ውድ ሆነ እንጂ በጣም ጥሩ ሜዳ ነው። ግን ምንድን ነው አሜሪካን ያሉ ከተማዎች ውስጥ ድሮ መጥፎ ወይንም ደግሞ ወንጀል ምናምን ይኖርበታል የሚባል አንዳንድ ኤሪያዎች አሉ። እንደዛ የነበረ ነው ድሮ እና በዛ አይነት ስሙ ስለሚታወቅ ቦታው ሰው መቀየሩን አያውቅም። ያ ቦታ ግን አሁን ዴቨሎፕ እየተደረገ ቦታው ትልልቅ ኮንሰርቶች የሚሰጡበት አንድ ብሎክ ወደታች ወረድ ብለህ እንሄዳለን። ሰላማዊ አካባቢ ሆኗል ነው የምትለኝ? በጣም ሰላማዊ አካባቢ ይሆናል። ፓርኪንጉ ራሱ በአጥር የታጠረ ብዙ ጥበቃ የሚደረግበት ነውና ምንም የሚያስፈራ ነገር የለውም። እንደ እውነቱ ከሆነ በየዓመቱ ከምናየው ሁኔታ እንደምንረዳው ኢትዮጵያውያን ለዚህ ፌዴሬሽን ከፍተኛ ፍቅር አላቸው። ፌዴሬሽኑም ፍጹም ሆኖ ወይም የህዝቡን ፍላጎት መቶ በመቶ በማሟላቱ አይደለም። በኢትዮጵያ ስም ተመስርቶ ኢትዮጵያን በየአመቱ ስለሚያስጠራና ህዝቡንም ስለሚያሰባስብ በመሆኑ እንደሆነ አመራሩ ሊገነዘበው፣ ልብ ሊል፣ ሊያጤን ይገባል። ኢትዮጵያውያን ፌዴሬሽኑን ከነድክመቱ ነው የሚወዱት። እንዲዘልቅ እንዲጠናከርም ይፈልጋሉ። ጥረት መደረግ የተሳካ ነገር ማከናወን እና ማቅረብ የአመራሩ ፈንታ ይሆናል። በጣም ትክክል ነህ። ይሄን ነገር እኔም የምጋራህ ነገር ነው። እውነቴን ነው የምለው። ጥፋትም ቢኖር አንዳንድ ጊዜ ስህተቶችም ቢፈጠሩ እንዳልከው ይሄ ያው የኢትዮጵያ መካ ማለት ነው፣ የሚመጡበት ነው። እንደውም ምሳሌ ብሰጥ አሁን ባለፈው ጊዜ ከአርቲስት ጎሳዬ ተስፋዬ ጋራ አንዳንድ ሁኔታዎች ተፈጥረው ነበረ። እምስ ከሆነ እንደው በቅርብ በመነጋገር አለመግባባት መሆኑን ተነጋግረንበት እኛም በቃ በተፈጠረ ሁኔታ አዝነን ደብዳቤ ሁሉ ጽፈንለታል። እውነቴን ነው። ይሄ ሰውዬ የሚፈልገው ነገር ይሄ ነው። ፌዴሬሽኑን ወዳለው የኛ ነው እና ካለፈው ጊዜ መጥቼ ሁሉ በነጻ የተጫወቱበት ጊዜ አለ። አሁንም ቢሆን አሁን አትላንታ ላይ መጥቼ ለመጫወት ወደ ኋላ አልልም የሚል ነገር ነው የነገረንና እውነቴ ነው የምለው። በዚህ አጋጣሚ ላመሰግነው እወዳለሁ። ከነ ግድፈታችን ከነ ስህተታችን የእኛ ድርጅት ስለሆነ ብቻ በትዕግስት ሰው አብሮ እየተሳተፈ ስለሆነ መላውን በዚህ ድርጅት ላይ ያለውን ህዝብ አመለካከቱን ሁሉ እንደው ላመሰግነው እወዳለሁ። እንደውም ዘንድሮ የሚገርመው ነገር ከተማ ውስጥ የሚመጡት ሙዚቀኞች ሁሉ የኢትዮጵያን ደይ በፈቃደኝነት መተው። ህዝቡን አንቺው ለማለት ለማስደሰት መጥተው የሚችሉትን አንዳንድ ሆነ ሁለት ሁለት ዘፈን ከተማ ውስጥ ያሉት ዘፋኞች ሁሉ በአርብ ማለት ነው በኢትዮጵያን ቀይ ለማሳየት ሁሉ ቃል ገብተውልናል። በጣም ደስ የሚል ነገር ነው የምናየው። ከኢትዮጵያም የሚመጡ ብዙ ሙዚቀኞች ዘፋኞች አሉ ለየት ያለ ነገር ነው የምናየውና በጣም ደስ የሚል ነገር ነው፣ ብዙ መቀራረብ አሳይተናል። አሁን የመዝጊያው ምሽት ላይ ሌላ አይነት ዝግጅት አካሄድም ከከተማው በሙዚቃ በኩል እናንተ ብቻ በሙዚቃ በኩል አዎ፣ እኛ ጋር ብቻ ነው የሚሆነው። ጥሩ አይነት ምሽት ነው እና ባለፈው ጊዜ ታስታውስ እንደሆነ ዳላስ ላይ በተደረገው የሳውንድ ሲስተማችን ሁሉ ምንም አይነት እንከን የሌለው ትልቅ ካምፓኒ ነው አምጥተን እንትልልቅ ቦታዎች የሚሰራ ለምሳሌ አንደና አሜሪካን ኤርላይንስ ትልልቅ አርቲስቶች የሚሰሩበትን አይነት ዝግጅት የሚያዘጋጁ ሰዎች ስለሆኑ በጣም ፕሮፌሽናሎች ናቸው። ሰውም አይተህ እንደሆነ ምንም እንኳን ሳይወጣለት ነው ምሽቱ የተካሄደው። የዘንድሮ ደግሞ ካለፈው በመማር ደግሞ የተሻለ ነው የምናደርገው ቆንጆ አይነት ምሽት ነው። ከመዝጊያው ሌላ እዚህ የኢትዮጵያ እንደ የኢትዮጵያ ቀን የሚባለውም ትልቅ ሰው በጉጉት የሚጠብቀው ነው። ለምን የተለያዩ የኢትዮጵያ ባህሎች የሚቀርቡበት ስነ ጽሁፍም ድሮ ይቀርብ ነበረ። አጠር ያሉ ድራማዎች፣ ትርኢቶች የሚቀርቡ ነበር። ያ ያ ከቀረ ጊዜ የለውም ዘንድሮ ይሆን እንደሆነ አላውቅም። እና የኢትዮጵያን ቀን ግን የሚመጡ እንግዶች ከሀገሬው ባለስልጣናት ከአሜሪካ ማለት ነው ነው ንግግር የሚያረጉ እንደዚህ የተጋበዙ አሉ። ከንቲባዎችስ ተጠርተው እንደሚመጡ አረጋግጠዋል? አዎ የአትላንታ የከተማው ከንቲባዎች የሚመጡ አሉ። ከኢትዮጵያም ይመጣሉ የሚባል እንትን አለ። በእርግጠኝነት አይዶን ነው እንግዲህ፣ አቶ አዲሱ የሰማሁ ነገር እንዳለ አንተም ማወቅ እፈልጋለሁ። እንግዲህ የጋዜጠኛ ነገር መቼም እንደምታውቀው ነው፣ ይኖ ጫፍ ጫፍ ጠሬዎቹ እናንተ ናችሁ፣ እኛ የምናቃለን። እና ይመጣሉ የሚባል አለ። ኮንፈርም የሆነ ነገር በእርግጥ የተረጋገጠ ነገር የለም። አዎ ግን በኢንፎርሜሽን ደረጃ የሚመጡ እንዳሉ ነው። እና ብዙ ሰው እንደሚመጣ ነው። ከኢትዮጵያ ዘንድሮ ለየት የሚያደርግ ባህላዊ ዝግጅት ነው የምናደርገው። ሁልጊዜ ሰው የኢትዮጵያዊነትን የሚያንጸባርቅበት ባህሉን የሚያሳይበት ነገር ስለሆነ የሚገርመው ነገር ከየአመቱ እየጨመረ የመጣው አይደለም ኢትዮጵያውያኖች፣ ከኢትዮጵያ አዳፕት ያደረጉ ነጮቹ ሁሉ አሜሪካኖቹ ማለት ነው ከየአገሩ ልጆቻቸውን እየያዙ እየመጡ ነው። ትውልድ ኢትዮጵያ የሆኑ ልጆችን እየፈለጉ እየመጡ ነው እንደው ምሳሌ ለመስጠት ያህል የፌዴሬሽን ያደረገው ነገር አሁን እዚህ ዳላስ ውስጥ ከዳላስ ውስጥ አንደኛው ቲም ውስጥ ከሚዙሪ የመጣ ልጅ በልጅነቱ መጥቶ ወላጆቹ እዛ አዳብት ተደርጎ የመጣ ልጅ አንድ ልጅ ለኛ ለዚህ ቡድን የሚጫወት ልጅ አለ እና አሁን እንደውም ወደ ዋሽንግተን ዲሲ ወደ እናንተ አካባቢ ሙቭ አድርጎ እዛ ነው የሚኖረው። ፈልጎ ነው የመጣው እና ይሄ ነገር በጣም እውነቴን ነው የምለው ባህላችንም ማንጸባረቅ ማንነታችንም ማሳየት እዚህ ያሉትን ልጆች እንኳን ትውልዳቸውን እየፈለጉ እንዲመጣ አድርጓቸዋል። የህዝብ ግንኙነት ሹሙን እያዩ ዘነበን አመሰግናለሁ። የክብር እንግዶች ተብለው ወደ ስድስት ያህል ሰዎች ተዘርዝረዋል። ከአርቲስት መሐሙድ አህመድ ከስፖርተኛው ሸዋን ግዛው አጎናፍርና ከአትሌቱ መሐመድ ከድር በቀር የሌሎቹ መምጣት ገና አልተረጋገጠም ተብሏል። እንደገና እየተሞከረለት ነው ተባለ እንጂ ኃይለማርያም መኮንን ወይም ሻሾም ለጊዜው ቪዛ አላገኘም። ሆቴል ሜሪየትና ሂልተን ሞልተው ሌላ እየተዘጋጀ ነው የተባለው። መኪና ማቆሚያ አነስተኛ ክፍያ ያለው ስፍራ መኖሩም ተገልጿል። ለዛሬ ይብቃንና የተረፈውን ጊዜው ሲደርስ የምናየው ይሆናል። ሰላም።